አሜሪካ ድምጽ ነው። በሀያ ሁለት በሀያ አምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ሀምስት ሰባት ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥቅምት አምስት ሁለት ሺ አስራ ሰባት ዓመተ ምህረት ዝግጅታችን ጀመረ። በደራ ወረዳ በቀጠለው ግጭት ሰባት ሰላማዊ ሰዎች ተገድለዋል ሲሉ ነዋሪዎች ተናገሩ። አና ደራ ወራና ሞትማት ወራና ደብሬስ ማሩ ወከስመት ሞቃልኒ ገረሽራ ከራና ነው ማራቶ ባይ ጋጋ ሙዳው መተርቲ ግጂራ በደራ ወረዳ ላይ ሶስት የታጠቁ ኃይሎች የመንግስት የጸጥታ ኃይሎች፣ የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች በሚያደርጉት የተኩስ ልውውጥ ንጹሃን ዜጎች በመካከል ተጎድተዋል። ከአካባቢው ነዋሪዎች መካከል አንዱ ነው የሰማችሁት። በምሽቱ በዙሪያ ዘገባ አለን። በሌላ ዘገባ ደግሞ መንግስት በኮሬ ዞን የቀጠለው ጥቃት እንዲያስቆም ጥሪ አቀረበ፣ የሚሉትና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዘገባዎችና ዝግጅቶችን ወደ እናንተ ለማድረስ ተዘጋጅተን ነው የመጣ ነው። እስከ ምሽቱ አራሳት ድረስ አብራችሁን ትቆዩ ዘንድ የምንጋብዛችሁ እኔ ኤደን ገረመው መሰናደውን በመምራት ብርሃን ሀይሉ ስርጭቱን በማቀናበር ዋና አዘጋጁ አሉላ ከበደ ጋር በመሆን ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምናችሁ። ተዘጋጅታቸዋል ሰላምታውን አልዘነጋ ነው። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያምሀሪክ ድረገጽ ላይ እንድትከታተሉ እንጋብዛለን። እንዲሁም ደግሞ የፌስቡክ ገጻችን ላይ እንድትከታተሉ የጋበዝን። እዚህ ስቱዲዮ ከአጠገባ ሀብታም ስዩም ከአለም ዙሪያ የተጠናቀሩ ዜናዎችን ለማድረስ እዚህ ይገኛል። ወደዛው እናልፋለን። እንደምን አምሽታችኋል። ከእለቱ ዜና ጋር ሀብታም ስዩም መጥቻለሁ። ከአባይ ወንዝ ተፋሰስ የሚገኘውን የውሃ ሀብት ፍትሃዊነት በሆነ መንገድ ለመጠቀም የሚያስችል ስምምነት ከግብፅ ተቃውሞ ቢገጥመውም ተግባራዊ መሆን መጀመሩን አስረድ ሀገራዊ ቀጠናዊ አጋርነት ተናግሮ አስታውቋል። የናይል ተፋሰስ ተነሳሽነት እሁድ ዕለት በሰጠው መግለጫ ደቡብ ሱዳን ስምምነቱን ከተቀላቀለች በኋላ የትብብሩ ማዕቀፍ ህጋዊ ሁኔታ በአፍሪካ ህብረት በይፋ ተረጋግጧል። ኢትዮጵያ፣ ዩጋንዳ፣ ሩዋንዳ፣ ብሩንዲና ታንዛኒያ ስምምነቱን አጽድቀዋል። ግብጽና ሱዳን ለመፈረም ፈቃደኛ ያልሆኑ ሲሆን፣ ኮንጎ ድምጸ ተአቅቦ አድርጋለች። ኬንያ እስካሁን ድረስ የማጽደቂያ ሰነዶቿን ለአፍሪካ ህብረት አላስገባችም። ከእሁድ ጀምሮ ተግባራዊ የሆነው ስምምነት የአባይን ወንዝ ለጋራ ተጠቃሚነት ለመዋል ፍትሐዊና ቀጣይነት ያለው ተጠቃሚነትን ለመጪ ትውልዶች ለማረጋገጥ ያለንን የጋራ ቁርጠኝነት የሚያሳይ ነው ሲል የናይል ተፋሰስ ተናሳሽነት በመግለጫው አስፍሯል። ይህ ቅጽበት የናይል ተፋሰስ ሀገራት መንግሥትና ህዝቦች እንዲሁም ሁሉም አገሮችና ባለድርሻ አካላት ላሳዩ ትዕግስትና ዓላማ ቁርጠኝነት ደስታችንን የምንገልጽበት ነው ሲልም አክሏል። ስምምነቱ በአባይ ውሃ ላይ ያላቸውን ድርሻ ለመቀነስ በሚደረጉ ማናቸው ሙከራዎች ዙሪያ ስጋታቸውን ሲገልጹ በሰነበቱት የበረሃው ሀገራት ግብፅና ሱዳን ሳይጸድቅ መቅረቱ የአወዛጋቢነቱ ማሳያ ሆኗል። ኢትዮጵያ የናይል ወንዝ ዋና ገባር በሆነው ጥቁር አባይ ላይ አራት ቢሊዮን ዶላር የሚፈጅ ግድብ መገንባቷ በቀጠናው ውጥረት እንዲያይል አንድ ምክንያት ሆኗል። ኢትዮጵያ የግብፅን ፍላጎቶች ከግምት ውስጥ ካላስገባች ግድቡ የተፋሰሱ ውሃና የመስኖ አቅርቦት ላይ ከፍተኛ ጉዳት ሊያደርስ እንደሚችል ግብፅ ስጋት አላት። ኢትዮጵያ ግድቧን ተጠቅማ ሀገራዊ አንገብጋቢ ፍላጎት የሆነውን ኤሌክትሪክ ኃይል ለማመንጨት አቅዳለች። ወደ ቀጣዩ ዜና ስንሻገር በሰሜን ሊባኖስ ቢያንስ 22 ሰዎችን በገደለው የእስራኤል የአየር ጥቃት ላይ ምርመራ እንዲካሄድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ዛሬ ማክሰኞ ጥሪ አድርጓል። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ ቃል አቀባይ ጀርሚ ሎሬንስ በጄኔቫ ለጋዜጠኞች በሰጡት መግለጫ በአይቶ መንደር በሰኞ ዕለት ጥቃት ከተገደሉት መካከል 12ቱ ሴቶችና ሁለት ህጻናት እንደሚገኙበት ተቋማቸው መረጃዎች እንደደረሱት አስታውቀዋል። ጥቃቱ የደረሰበት ባለ አራት ፎቅ የመኖሪያ ህንፃ መሆኑን ተረድተናል። እነዚህ ነገሮች በአእምሮችን ይዘን የጦርነት ህጎች የልዩነትና ተመጣጣኝነት መርሆችን ከሚመለከተው ዓለም አቀፍ የሰብአዊነት ህግ ጋር በተያያዘ ተጨባጭ ስጋቶች አሉን ብለዋል። ይበንዲ ያለ ከሊባኖስ ወደ እስራኤል የተወናጨፉትን በርካታ ተተኳሾች የሀገሪቱ የአየር መቃወሚያ ባመከነበት አፍታ በሀይፋ ክልል የአደጋ ጊዜ ማንቂያ ደወል እንዲሰማ እንደተደረገ የእስራኤል ጦር አስታውቋል። የእስራኤል መከላከያ ኃይል ከደቡብ ሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ ባደረሱት የአየር ድብደባ በርካታ ተዋጊዎች እንደገደልም ይፋ አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትናሁ ሰኞ ዕለት ቤሩትን ጨምሮ በሁሉም የሊባኖስ ክፍሎች ሂዝቦላን ካለ ርኅራሄ እስራኤል ትመታለች ሲሉ ተሰምተዋል። እስራኤል ኢራን ላይ በምትፈጽመው የአጸፋ ጥቃት የነዳጅ ዘይትም ሆነ የኒውክሌር ተቋሞች ላይ ሳይሆን ወታደራዊ ኢላሞች ላይ ብቻ ያነጣጠረ እንደሚሆን ኔትንያሁ ለአሜሪካው ፕሬዚደንት ጆ ባይደን እንደተናገሩ የአሜሪካ ባለሥልጣናት ይፋ አድርገዋል። የኔትንያሁ ጽሕፈት ቤት ማክሰኞ በሰጠው መግለጫ ግን ዩናይትድ ስቴትስን አስተያየት እናዳምጣለን፣ ነገር ግን የመጨረሻ ውሳኔያችንን የምናስተላልፈው ብሔራዊ ጥቅማችን ላይ መሠረት አድርገን ይሆናል ብለዋል። ወደ አፍሪካዊቷ ሀገር ኬንያ ስናቀና የኬንያ ምክትል ፕሬዚደንት ከስልጣን የሚያስወግድ ክስ እንዲቀርብባቸው በሚጠይቀው ረቂቅ ውሳኔ ላይ የሕግ መወሰኛ ምክር ቤቱ እንዳይከራከር ጠበቆቻቸው ያቀረቡት አቤቱታ ከፍተኛ ፍርድ ቤቱ ውድቅ አድርጎታል። የኬንያ ፓርላማ ምክትል ፕሬዚደንት ሪጊቲ ጋችጓ ከስልጣን እንዲወገዱ ባለፈው ሳምንት ድምፁን ሰጥቷል። የከፍተኛው ፍርድ ቤት ዳኛ ቻቻ ሙዌቴ ምክር ቤቱ በሕገ መንግስቱ ባለው ስልጣን መሰረት ጣልቃ ሳይገባበት ሂደቱን መቀጠል ይችላል ብለዋል። በውሳኔው ላይ የህግ መምሪያው ምክር ቤት ምክትል ፕሬዚደንቱ ከስልጣን እንዲወገዱ የሚጠይቀውን ውሳኔ በ281 ድጋፍና በ44 ተቃውሞ አሳልፎ ወደ መወሰኛው ምክር ቤት ያመራ ሲሆን የመወሰኛው ምክር ቤት ነገ ረቡዕ ሊከራከር ቀጠሮ ይዟል። የኬንያው ምክትል ፕሬዚደንት ጋችጎዋ ባለፈው ሰኔ ወር የተካሄዱትን የተቃውሞ ሰልፎች ደግፈዋል። የተለያዩ የሙስና አድርጎቶችንና ጥፋቶችን ፈጽመዋል ተብለው ሲወነጀሉ ቆይተዋል። እርሳቸው ሁሉንም ክሶች አስተላልፈዋል። በኬንያ ሕገ መንግስት መሠረት ከስልጣን የሚያስወግድ ክስ በሁለቱም ምክር ቤቶች ከጸደቀ ወዲያውኑ ተፈጻሚ ይሆናል። ምክትል ፕሬዚደንት ውሳኔውን በመቃወም በፍርድ ቤት መከራከር ይችላሉ። እንደሚከራከሩም ተናግረዋል። ወደ መጨረሻው ዜናችን ስናመራ የዩናይትድ ስቴትስ ሕዝባዊ ግንባር ለፍልስጤም ነጻነት ፒኤፍኤልፒ ለተባለው ዋሽንግተን በሽብርተኝነት ለፈረጀችው ተቋም ቁልፍ ዓለም አቀፍ የገንዘብ ማሰባሰቢያ አውታር ነው ባለችው ተቋም ላይ ማዕቀብ ጥላለች። የዩናይትድ ስቴትስ ግምጃ ቤት ከካናዳ ጋር በወሰደው እርምጃ የፒኤፍልፒ ድርጅት ዓለም አቀፍ የገንዘብ ማሰባሰቢያ ሆኖ የሚያገለግል የስሙላ በጎ አድራጎት ድርጅት ነው ሲል በከሰሰው የሳሚ ሶዶን የፍልስጤም እስረኞች አንድነት አውታር መረብ ላይ ማዕቀቡን ጥሏል። ጋዛ ውስጥ ከእስራኤል ጋር በተደረገው ውይይት ላይ የተሳተፈው ሕዝባዊ ግንባር ለፍልስጤም ነጻነት የውጭ አሸባሪዎች ድርጅት እንዲሁም ልዩ ዓለም አቀፍ አሸባሪ በሚል በጥቅምት 1997 እና በጥቅምት 2001 የአውሮፓውያኑ ዘመን በዩናይትድ ስቴትስ በሽብርተኝነት ተፈርጇል። ግምጃ ቤቱ በፒፌኤልፒ በአውሮፓና በሰሜን አሜሪካ ገንዘብ ለማሰባሰብ ሳሚዶን አውታርን ይጠቀማል ብሏል። የቡድኑ እንቅስቃሴ ባለፈው ዓመት በጀርመን መታገዱ ይታወሳል። እንደ ሳሚዶን ያሉ ድርጅቶች ለተቸገሩ ሰብአዊ ድጋፍ እናደርጋለን የሚሉ የበጎ አድራጎት ተቋማት ቢመስሉም በእጅጉ አስፈላጊ የሆነውን የገንዘብ ድጋፍ አሸባሪዎችን ለማገዝ ያውሉቷል ይላል ክሱ። የግምጃ ቤቱ የሽብርተኝነትና የፋይናንስ ደህንነት ተጠባባቂ ጸሐፊ ብራድሊ ስሚዝ በዛሬው መግለጫ ነው ይህንን ሀሳባቸውን ያሰሙት። የሳሚዶን የፍልስጤም እስረኞች አንድነት አውታር መረብ አስተያየት እንዲሰጥ ከሮይተርስ ስለቀረበለት ጥያቄ ምላሽ አልሰጠም። አድማጮቻችንና ተመልካቾቻችን ለምሽቱ የነበሩን አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅት ጋር አብራችሁ ቆዩ። The voice of a man. ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰን ሀብታሙ ስዩምን እናመሰግናለን ኤደን ገረመው እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር በመሆን መርሃ ግብሩን እየመራው አብሬያችሁ ቆያለሁ ብርሃን ኃይሉ ስርጭቱን ታቀናብርልናለች ዋና አዘጋጁ አሉላ ከበደ እንዲሁም ደግሞ የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየሁ ገበያውና ሌሎች ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝን ወደ ዋናው አብይ ጉዳይ እንሻገራለን በደራ ወረዳ በቀጠለ ግጭት ሰባት ሰላማዊ ሰዎች ተገድለዋል ሲሉ የአካባቢው ነዋሪዎች ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት እንዲሁም በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከመስከረም 27 ቀን 2017 ዓ.ም በቀጠለ ግጭት ሰባት ሰላማዊ ሰዎች ተገድለዋል ሲሉ የአካባቢው ነዋሪዎች ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት እነዚሁ ነዋሪዎች እንዳሉት የሟቾቹ አስክሬን የተገኘው ጥቅምት ሁለት ቀን ሁለት ሺ አስራ ሰባት አመተ ምህረት ነው። የአሜሪካ ድምጽ ስለ ጉዳዩ ካነጋገራቸው ሁለት የዞንና የወረዳ ባለስልጣናት አንዱ ምንም ውጊያ የለም በማለት ሲያስተባብሉ፣ ሌላኛው በበኩላቸው ወረዳው ከጸጥታ ችግር ውጭ ሆኖ አያውቅም ብለዋል። ፀሐይ ዳምጠው ዘገባላት። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ በመንግስት ኃይሎች እና በኦሮሞ ነጻነት ሰራዊት እንደዚሁም በመንግስት ኃይሎች እና በፋኖ ታጣቂዎች መካከል ከመስከረም 27 ቀን 2017 ዓ ም ጀምሮ እንደገና የተቀሰቀሰው ግጭት ሰላማዊ ሰዎችን ለጉዳት እየዳረገ መሆኑን ነው የአካባቢው ነዋሪዎች በስልክ ለአሜሪካ ድምፅ ያስረዱት። ግጭቱን ተከትሎም ቅዳሜ ጥቅምት 2 ቀን 2017 ዓ ም በትንሹ ሰባት ሰላማዊ ሰዎች ተገልሏል ብለዋል። ደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁት የአካባቢ ነዋሪ ይህንኑን አብራርተዋል። አናደራ ከነረት ባይ ወራና ረራጋጋጠ በደራ ወረዳ ላይ ሶስት የታጠቁ ሀይሎች ማለትም የመንግስት የጸጥታ ኃይሎች የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች በሚያደርጉት የተኩስ ልውውጥ ንጹሐን ዜጎች በመካከል ተጎድተዋል መንግስት በሁለቱም የታጠቁ ኃይሎች ላይ ኦፕሬሽን እያካሄደ ነው የሰሞኑ ልዩ የሚያደርገው የፋኖ ታጣቂዎች በርከት ባሉ ኃይሎች ወደ ወረዳው ሲንቀሳቀሱ የኦሮሞ ነጻነት ሰራዊት ጋር ገጥመው ከዛም መንግስት በሁለቱም ታጣቂዎች ላይ አሰሳ እያደረገ ነበር። ከዛ እዛው ቀበሌዎች ውስጥ ገጠሙ። ከማን እንደተተኮሰ በማይታወቅ በሁለቱም ቀበሌዎች ውስጥ ነዋሪዎች የሆኑ ሰባት ሰዎች ሬሳቸው ከውጭ ተገኝቷል። አሁንም ግጭቱ ስለቀጠለ የሞቱ ሰዎች ቁጥር ሊጨምር ይችላል። ከየአቅጣጫው ስለሚተኮስ እኚ አስተያየት ሰጪ ህብረተሰቡ አሁንም ከፍተኛ ስጋት ውስጥ ነው ሲሉ ገልጸዋል። ዛሬም ሰው ከቤቱ እየወጣ አይደለም። ከብቶች ወደ ደጃ አይወጡም። በተለይ በብርጊ ቀበሌ ቱት ጉንዶ መስቀል ከተማ ላይ እየወጡ አይደለም። ድንጋጤውም ስጋቱም ከፍተኛ ነው። እንደ ነዋሪ ማለት የምንችለው መንግስት በሰሜን ሸዋ ላይ በተለይ ደራ አካባቢ ያሉች ላይ ትኩረት ቢያደርግልን ነው። መንግስት አቤቱታችን እንዲሰማ ነው የምንጠይቀው። ሌላው የድራ ወረዳ ነዋሪ መሆናቸውን የጠቀሱትና ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁት ግለሰብ በድራ ወረዳ የጸጥታው ችግር በርትቷል። ይላሉ አይነን ደራሱ ወራና ሰዲን ከሞቱማ ፓኖፌ ከሱ ወራ ብሊስማ ኦሮሞ ሶችን ኢሳን ታሽሻ ጅራ ነመታ ገጋ ጅራ እረ ድዴቢጣን መታ ነጋቲ ካን ሚጠማ ጅሩ በደራ ወረዳ በመንግስት ኃይሎች በኦሮሞ ነጻነት ሰራዊትና በፋኖ ታጣቂዎች በሚደረጉ እንቅስቃሴዎች የወረዳው ነዋሪዎች እየተጎዱ ነው። የፋኖ ታጣቂዎች ጥቃት ሲፈጽሙ የኦሮሞ ነጻነት ሰራዊትም አጸፋውን ለመመለስ እርምጃ ይወስዳል። ነገር ግን የሶሙኑ ውጥረት የመንግስት ኃይሎችም ታጣቂዎቹ ላይ ኦፕሬሽን ለማድረግ በወጡበት ተገናኝተው ከየአቅጣጫው የተኩስ ልውውጥ መደረጉ ነው። አሁንም ቀጥለዋል። ሁለቱም የደራ ወረዳ መውጫ መንገዶች ተዘግተዋል። ችግር ውስጥ ነው ህብረተሰቡ። መንግስት ለችግሩ እልባት ቢሰጥ እንላለን። አስተያየታቸውን እየሰጡን ነዋሪዎች ከመስከረም 27 ቀን 2017 ዓ.ም ጀምሮ ውጥረት መቀጠሉን ጠቅሰዋል። በወረዳው ስላለው የጸጥታ ችግር ያነጋገርናቸው የአካባቢው ባለስልጣናት ግን ሁለት የተለያዩ አይነት አስተያየት ሰጥተዋል። የአሜሪካ ድምጽ ያነጋገራቸው ሁለት የዞንና የወረዳ ባለስልጣናት አንዱ ምንም ውጊያ የለም በማለት ሲያስተባብሉ፣ ሌላው ወረዳው ከጸጥታ ችግር ውጭ ሆኖ አያውቅም ብለዋል። አስተያየታቸውን የሰጡ ነዋሪዎች መንግስት አስቸኳይ መፍትሄ እንዲሰጣቸውም ጠይቀዋል። በሌላ በኩል የኢትዮጵያ ሰብዓዊ መብቶች ኮሚሽን ሰማኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎችን የሰብዓዊ መብቶች ሁኔታ በሚመለከት በቅርብ ጊዜ ባወጣው የሩብ ዓመት ሪፖርቱ በእነዚህ አካባቢዎች የሚፈጸሙ የሰብዓዊ መብቶች ጥሰቶች አሳሳቢ ሆኖ እንደቀጠሉ አመልክተዋል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉም ኮሚሽኑ በድጋሚ ጠይቀዋል። ለምሽቱ የያዝነው አብይ ርዕስን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። መንግስት በኮሬ ዞን የቀጠለውን ጥቃት እንዲያስቆም ጥሪ ቀረበ። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ከረዳና ዳኖ ቀበሌዎች ባለፈው እሁድና ሰኞ ጠዋት በታጣቂዎች በተፈጸመ ጥቃት አምስት ሰዎች ተገድለዋል ሲሉ ነዋሪዎችና የተጎጂ ቤተሰቦች ለአሜሪካ ድምጽ አስታወቁ። የዞኑ ሰላምና ጸጥታ መምሪያም የሰዎቹን መገደል ለአሜሪካ ድምጽ አረጋግጦ የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ አድርጓል። ከአካባቢው የተመረጡ የሕዝብ ተወካዮች በበኩላቸው መንግስት በኮሬ ዞን የቀጠለውን ጥቃት እንዲያስቆም ጥሪ አቅርበዋል። ከጥቃቱ ጋር ስሙ የተነሳው የኦሮሞ ነጻነት ሰራዊት ከዚህ በፊት ለተመሳሳይ ውንጀላ በሰጠው ምላሽ ታጣቂዎቹ ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ ውንጀላውን አስተባብሏል። የሐዋሳው ዘጋቢያችን ዮናታን ዘብዴስ ተከታዩን አሰናድቷል። በኮሬ ዞን ጎርካ ወረዳም ክሬዳና ዳኖ ቀበሌዎች ውስጥ ትላንት ተገደሉ ከተባሉት ሶስት ሰዎች ውስጥ አንደኛው የስጋ ዘመድ ነው ያሉት አቶ ቢቅላ ቁጣደም ሶስቱ ሰዎች የተገደሉት ወደ ማሳቸው በመሄድ ላይ እንዳሉ ሲሉ ተናግሯል። ተጫዋቾቹ እርሻ አላቸውና ወደዛ ሲሄዱ ነው፣ እነዛ የታጠቁት መንገድ ላይ ጠብቀው የገደሏቸው። ባለፈው ኢሁድ ጥቅምት ሶስት ቀን ሁለት ሺ አስራ ሰባት ዓመት የምህረት ደግሞ በተመሳሳይ ታጣቂዎች ያደረሱት ባሉት ጥቃት ሁለት አርሶ አደሮች መገደላቸውን ደግሞ የአካባቢው ነዋሪ መሆናቸውን የጠቀሱት አቶ ጴጥሮስ በንጃ ገልጿል። ማጣ ተቀበለ፣ ያው አለቀ፣ አለቀ፣ ተቀበለ፣ ተዘረፈ፣ ተዘረፈ፣ አለቀ። ያው እስኪ ትናንት፣ ያው ከትናንት ወዲህ ሰዎች ሞተዋል። ትላንት ሞተዋል። ያው ተዘርፈዋል። ያ ነው አንድ ላይ እኮ በዚህ በመገዳያም ብቻ ወደ ሀያ ሰ ይደርሳል። በአርሶአደሮቹ ላይ የሚፈጸመው ጥቃት ከቀን ወደ ቀን አሳሳቢ ሆኗል ያሉ አስተያየት ሰጪዎች የወረዳው አርሶአደሮችም የምርሻ ማረሳሪያ መቻላቸው እና በተለይም ታጣቂዎቹ መቼም ጥቃት እንደሚፈጽሙ ስለማይታወቅ በከፍተኛ ስጋት ውስጥ መሆናቸውን አመልክቷል። የተደራጀ የመንግስት ጸጥታ ኃይል ካለመኖሩም የተነሳ ነው። እንግዲህ የሁሉ ልከሰለቻለሁ እስካሁን ሁለት ሺ አስራ ሰባት ከሆነ ወዲህ አሁን ማት ሰው ነው። አሁን ከዚሁ አጎራባች አካባቢ በብዛት ሰው እየሞተ ነው ያለው። ያን ሁሉ መፍት የሚል ሰው የለም። ላ ተፈልጎም መንግስት የመንግስት ፀጥታ ኃይል መከላከያ አካባቢው መጥቶ ይገባል ይመለሳል። እዛ ቁጭ ብሎ አካባቢውን ቢጠብቅ ኖሮ ይሄን ያክል ሰው አይከስልም ነበር። የኮሬ ዞን ሰላምና ፀጥታ መምሪያ ኃላፊ አቶ ተፈራ ዱራም በጥቃቱ ባለፈው ይሁድ ሁለት አርሶ አደሮች ከጎልበ ቀበለም ሶስት ሰዎች ደግሞ ከከረዳ ቀበለም መገደላቸውን ለአሜሪካ ድምፅ አረጋግጧል። አቶ ተፈራ ባለፈው ሳምንት መስከረም 27 ቀን 2016 ዓ ም ደግሞ ሁለት አርሶ አደሮችም ከዳኖ ቀበሌ ሲገደሉ ሁለቱም መቁሰላቸውን አስታውሰዋል። የተደራጀ ቡድን ነው። ከግርሜ ቀበሌ በአንድ ሰው የተመራ አስራ አምስት ሰው የሚያከፈው ነው መጥቶ አረማ ላይ በነበረው ሰው ጥቃት የፈጸመው ሶስት ሰዎች ላይ ጥቃት ፈጽመዋል። የዳኖ ቀበሌ በዛ መልክ ትናንት፣ ሁለት አንድ ሞት፣ አንድ ቁስል፣ ዛሬ አንድ ሞት፣ አንድ ቁስል የተፈጸመው የታች በኩልም ትኩስ ነበረ። በህዝብ ተወካዮች ምክር ቤት የኮሬ ብሔረሰብ ተወካይ ዶክተር አወቅ አምዛይም ሁኔታው አሳሳቢ ደረጃ ላይ ደርሷል ሲሉ በስልክ ለአሜሪካ ድምፅ ተናግሯል። የሞቱትን ቁጥሮቹ እንኳን ዝም ብዬ ብደምር ከዚህ በፊት ከአስተዳደርም ከፖሊስም የሞቱ አንዳንድ መረጃዎች አሉ እና ከሶስት መቶ የሚባለው ከአምና በፊት ነው። ሶስት መቶ አቻሪ ሲባለ ነበረው። አሁን ፖሲብሊ አራት መቶም ሊሆን ይችላል። በቀጥታ በጥይት የሚገጥለው ብቻ ነው። በነገራችን ላይ እየተወራ ያለው እሱ ብቻ አይደለም። ከእርሻው ተነስቶ በረሃብም እየሞተ ነው ስላለው ያ አይቆጠርም። መንገድ አጥቶ። በሕክምና ሞቴ ነው ያለው። በአምቡላንስ እየሄደ በቅርብ ዲላ መቶ ኪሎ ሜትር መጥቶ መታከም እና መዳን ሲችል አርባ ምንጭ ለመድረስ መቶ ሁለት መቶ ምናምን ኪሎ ሜትር ነው። ሐዋሳ ለመድረስ ወደ አራት መቶ ምናምን ኪሎ ሜትር ነው። እየተቆጠረ ያለው በጥይት እየተገደለ ያለው ያለው ሰው ብቻ ነው። በሌሎች ሁኔታዎችም ኢኮኖሚካልም ካልም እየሞተ ነው ያለው ሰው መንግስት የዜጎችን ደህንነት የመጠበቅ ኃላፊነቱን መወጣት ይገባሉ ያሉት ዶክተር አወቀም ይህንን የመጀመሪያ ኃላፊነቱን ከመወጣት አንጻርም ቸልተኝነት ይታይበታል ሲሉም ወቀሳቸውን አቅርበዋል። አሁንም መንግስት በህገ መንግስቱ መንግስቱ መሰረት የህዝቡን ደህንነት መጠበቅ መቻል አለበት። መንግስት የህዝቡን ደህንነት ካልጠበቀ በስተቀር በተለይ ኮሪያ ያለ ቁጥር አነስተኛ የሆነ ህዝብ የመጥፋት አደጋው ቀላል በኢትዮጵያ ውስጥ ነው ያለው ህዝብ የኢትዮጵያ መንግስት ኃላፊነቱ ተወስዶ ይህን ህዝብ ካልጠበቀ ሌላ ማን ሊጠብቆ ይችላል? ራሱ መከላከል አይችልም። ከሱ በላይ ሃምሳ መቶ ጊዜ የሚሆን ሀይል ነው እየወረረ ያለው እና በሌላ በኩል ግን የአካባቢ አስተዳደር ኦርጋናይዝ ህዝቡን ማድረግ መቻል አለበት ራሱን እንዲጠብቅ። ዶክተር አወቀ ህዝቡ ሰብአውና ዲሞክራሲያዊ መብቱንም ጭምር የተነጠቀ ነው በማለትም የችግሩ ክብደት ለማስረዳት ሞክረዋል። እዛ አካባቢ ያው የኦነግ ሸኔ ታጣቂዎች በግልጽ እንደሚንቀሳቀሱ ይታወቃል። መንግስት ያውቃል። ነጭ ሳር ፓርክ፣ እዚሁ ታች ወደ አባይ ሀይቅ አካባቢ ካምፕ አላቸው። ወይም በተደጋጋሚ ህዝቡ ሮሮ የሚያሰማል የመንግስት አካላትን ይህንን መረጃ ያለን ይላሉ። መንግስት ከልቡ ቢያስብበት ኖሮ ያን ማስወገድ ይቻላል። በኦሮሚያ ክልል የጸጥታና የአስተዳደር ጽህፈት ቤት ኃላፊን አቶ ያሱ ጂኦ በገላና ወራ የሚንቀሳቀሱ ታጣቂዎች በሁለቱም አካባቢዎች ህዝቦች ላይ ጥቃት እንደሚያደርስ ገልጸው የመንግስት የጸጥታ ኃይሎች ክትትል ያደረጉ ናቸው በማለት አብራርቷል። እዚህ መንግስት እርምጃው እየወሰደ ነው ያለው። እዛነ እዛነ በተከሰተ መንገዱ ተዘጋ። ከዛ ገብተን ያት ለዛ ጉዳይ ብለን ኮምቦልቻ ላይ አስቀምጦ ሰራዊት እስካሁን እዛ ሆኖ ሆኖ ይህ ህብረተሰብ አገልግሎት እንዳገኝ እያደረገ ዶክተር አወቀ ግን በመንግስት እየተወሰደ ነው የተባለውን እርምጃ ይጠራጠራሉም። ምንም ምን መሰለህ፣ አሁን ወታደር ዘመቻ እያደረገ ነው፣ ክትል እያደረገ ነው የምለው ማድበሰስ ነው ሁኔታውን። አንድም ወንጀለኛ ለፍርድ ሲቀርብ አላየንም እስካሁን ድረስ ን የኮሬ ፓርቲ ኃላፊ የመንግስት ኃላፊዎች ቦቶ እንኳን የሚታወቁ ሰዎች ናቸው። መቼም የተደበቁ ሰዎች አይደሉም። የቀጥሉት በአደባባይ ህዝብ ተሰበስበት ገለው አንድም ወንጀለኛ ለፍርድ ይስቀርባላየን። ይሄ ክትትል እየተደረገ ነው ምናምን የምለው ማረሳሳትና ማዘናጋት። በደቡብ ኢትዮጵያ ክልል ምክር ቤት ውስጥ ካሉት የዞኑ ተወካዮች አንዱ የሆኑት ዘናና ያዱላ በበኩላቸውም በዞኑ አርሶ አደሮችና ሰላማዊ ሰዎች ላይ በታጣቂዎች የሚፈጸመው ጥቃት ተስፋ የሚያስቆርጥ ነው ሲሉ ነው ተናገሩት። በሚፈጸመው ጥቃት በየቀኑ ንጹሐን አርሶ አደሮች ከማሳቸውና ከብቶቻቸውን ከሚያግዱበትም ይገደላሉ፣ ንብረቶቻቸውም ይዘረፋሉ ያሉት አቶ ዘናንም የሚደርሰው ጉዳት ዓመታትን አስቆጥሯልም ብሏል። ከዚህ ከመስከረም አንድ ጀምሮ አስር አርሶ አደሮች ተገድለዋል። ሶስት የመቁሰል አደጋዎችን ደግሞ አድርሰዋል፣ ንብረት ዘረፋን ጨምሮ ማለት ነው። ስለዚህ አሁን ባለው ሁኔታ አካባቢው ትናንትና ተስፋ እየተጣለበት መልሶ ሰላሙን እየመመለሱ ስራ አሁን ተመልሶ እያገረሸበት ነው ያለው። በከፍተኛ ሁኔታ ህዝባችን በስነ ልቦና እንደምናስታውሰው አሁን የመኸር እርሻ ጊዜ ነው ይህ አርሶ አደሮቻችን ተረጋግተው እርሻ እንዳይሰራ አድርጓል ማለት ነው። በነዋሪዎችና በሕዝብ በህዝብ ተወካዮች የቀረበውን አስተያየት በተመለከተም የአሜሪካ ድምፅ ለደቡብ ኢትዮጵያ ክልል መንግስት ከፍተኛ ባለስልጣናት ያቀረበው ጥያቄ ምላሽ አላገኘም። ባለስልጣናቱ መረጃውን ለመስጠት ቀጠረው ከሰጡ በኋላም ስልካቸውን ስለማያነሱ በዚህ ዘገባ ውስጥ አስተያየታቸውን ለማካተት አልቻልንም። ከጥቃቱ ጋር ተያይዞ በጥቃቱ ስሙ የተነሳው የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳተርቢ ከዚህ በፊት ለተመሳሳይ ውንጀላ በሰጡት ምላሽ ታጣቂዎቻቸው ሰላማዊ ሰዎችን ኢላማ እንደማያደርጉ በመግለጽ ውንጀላውን አስተባብሏል። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብዲዮስ ሐዋሳም ከሀገር ውስጥ ርዕሰ ጉዳዮች ወጣ እንበልና ወደ ዩናይትድ ስቴትስ የምርጫ ጉዳይ እናተኩር። መወሰን ያልቻሉ ድምጽ ሰጮች በፕሬዚዳንታዊ ምርጫ ምርጫው ላይ ያላቸው ተጽዕኖ ምን ያክል ነው የሚለውን ይቃኛል ተከታዩ ዘገባችን። በአሜሪካ ፕሬዚዳንታዊ ምርጫ ከወር ያነሰ ጊዜ በቀረው በዚህ ወቅት ዶናልድ ትራምፕና ካማላ ሃሪስ እስካሁን ከየትኛው ወገን መምረጥ እንዳለባቸው ያልወሰኑትን እና አነስተኛ ቁጥር ያላቸው አሜሪካውያንን ትኩረት ለማግኘት ጥረት በማድረግ ላይ ይገኛሉ። የአሜሪካ ድምጽ ውስጥ ካትስተንስ ያጠናቀረውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። በበርካታ ግዛቶች ከዋናው የምርጫ ቀን በፊት ድምፅ በመሰጠት ላይ በመሆኑ አንዳንድ አሜሪካውያን ፕሬዝደንታቸው ማን እንዲሆን እንደሚሹ ውሳኔያቸውን ሰጥተዋል። ሌሎች ደግሞ በዶናልድ ትራምፕ እና በካመላ ሄሪስ መካከል ለማን ድምፃቸውን መስጠት እንዳለባቸው እስካሁን መወሰን እንዳልቻሉ ይናገራሉ። የኒውዮርክ ነዋሪዋ ሜሪቤት ጂቫቺኒ ከእነዚህ ድምፅ ሰጪዎች አንዷ ናቸው። ማን እንደሆኑ መረዳት ይሻለሁ ሁለቱም ወገኖች ብዙም በቅርበት የሚታወቁ አይደሉም በተጨማሪም ለፖለቲካ ምህዳሩ አዲስ ናቸው ከተለያየ የህይወት ልምድ የመጡ ናቸው ማን እንደሆኑና እንዴት ሊወክሉን እንደሚችሉ ማወቅሻለሁ የህዝብ አስተያየት መመዘኛዎች እንደሚያመለክቱት መወሰን ያልቻሉት ድምፅ ሰጪዎች ቁጥር ከአጠቃላይ መራጩ ሶስት በመቶ ያህል ናቸው ጃን ጃንሰን በማርኬት ዩኒቨርሲቲ የህግ ትምህርት ክፍል ተመራማሪ ናቸው። አብዛኞቹ ድምፅ ሰጪዎች እስካሁን ለምርጫው ብዙም ትኩረት አልሰጡም። ሲጠየቁም ይህንኑ የሚመልሱ ይመስለኛል። በመካከለኛው ምዕራብ የአገሪቱ ክፍሎች የሚገኙ አንዳንድ ድምፅ ሰጪዎች ደግሞ ለየትኛው ወገን ድምፅ እንደሚሰጡ ላይናገሩ ይችላሉ። ይህም ሌላው ጉዳይ ነው። ዶናልድ ትራምፕም ሆኑ ካማላ ሃሪስ እነዚሁኑ ያልወሰኑ ድምፅ ሰጪዎች ኢላማ አድርገው በመንቀሳቀሳቸው አንዳንዶቹ ውሳኔ ላይ ደርሰዋል የሚሉት ደግሞ በማሳቹሴትስ ዩኒቨርሲቲ የፖለቲካ ሳይንስ ባለሙያው ታቲሽን ታታ ናቸው። ለየትኛው ፓርቲ ድምፅ እንደሚሰጡ መወሰን ያልቻሉት ሰዎች ቁጥር እየቀነሰ ነው። በየቀኑ እየቀነሰ እየመጣ ነው። በርካታ ሰዎች ዋናው የምርጫ ቀን ከመምጣቱ በፊት ይወስናሉ። በዚህ በጣም ተቀራራቢ ውጤት ሊገኝበት በሚችለው ምርጫ ወሳኝ የሚሆነው ጉዳይ የዲሞክራቲክም ሆነ የሪፐብሊካን ፓርቲው በመሬት ላይ የሚያደርጉት ዘመቻ ነው። ትራምፕም ሆኑ ሄሪስ ያልወሰኑ ድምፅ ሰጪዎችን በማሳመን ረገድ የየራሳቸው ተግዳሮቶች አሏቸው የሚሉት የብሩኪንግስ ተቋም ባልደረባ ደረል ዌስት ናቸው። ሂ ኒድስ ቱ ሪሹር አሜሪካንስ ዛት ዋን ሂ ሪስፔክትስ ዘ ሩል ኦፍ ላው ትራምፕ የህግ የበላይነትን እንደሚያከብሩ ፕሬዚደንት የሚሆኑ ከሆነም ውጥንቅጥ ውስጥ እንደማይገቡ ለአሜሪካውያን ማስተማመኛ መስጠት አለባቸው። በሌላ በኩል ካማላ ሃሪስ ደግሞ ያላቸው ልምድ አነስተኛ ነው። አሁን ከሚያራምዱት ፖሊሲ አንጻር ከዚህ ቀደም እጅግ ለዘብተኛ አቋም ነበራቸው። ስለዚህ አሁን አዲሷ ካማላ ሃሪስ መሆናቸውንና የአሜሪካውያን ለአዲሱ ካማላ ሃሪስ ድምፅ እንደሚሰጡ ማሳመን አለባቸው። ከእጩዎቹ መካከል በበለጠ የሚታወቁት ትረምፕ እስካሁን ያልወሰኑትን ድምፅ ሰጪዎች በተመለከተ እድልም አደጋም ሊገጥማቸው ይችላል ይላሉ የማርኬት ዩኒቨርሲቲው ጃን ጃንሰን። ዶናልድ ትራምፕ ለሶስተኛ ጊዜ ለፕሬዚደንቱ እየተወዳደሩ በመሆን ድምፅ ሰጪዎች እርሳቸውን በተመለከተ ጠንከር ያለ አስተያየት አላቸው። እስካሁን ለየትኛውም ወገን ድምፅ እንደሚሰጡ ያልወሰኑትና ቁጥራቸው አነስተኛ የሆነውን አሜሪካውያን አሳምኖ ድምፃቸውን ለማግኘት ሁለቱም ፓርቲዎች ጠንክረው እየሰሩ ነው። ምክንያቱ ደግሞ እነዚህ እስካሁን ያልወሰኑ ድምፅ ሰጪዎች በተለይም ወደ የትኛውን ፓርቲ ሊያዘነብሉ በሚችሉና ምናልባትም የምርጫውን ውጤት በሚወስኑ ግዛቶች ውስጥ ወሳኝ ድምፅ ሊሆኑ ይችላሉ። አሁንም የዚህ የዩናይትድ ስቴትስ ምርጫ ርዕሰ ጉዳይ ላይ ነው የምንቆየው። ወደ ሪፐብሊካን ታመዝን የነበረችው አሪዞና እንዴት ስዊንግ ስቴት ልትሆን ቻለች? ዩናይትድ ስቴትስ ሀምሳ ግዛቶች ቢኖሯትም ብርቱ ፊልም ፍልሚያ የሚደረግባቸው ሰባቱ ግዛቶች ግን እንደ አውሮፓውያን አቆጣጠር በ2024 የሚካሄደውን ፕሬዝዳንታዊ ምርጫ ውጤት ይወስናሉ ተብሎ ይጠበቃል። በደቡብ ምዕራብ የምትገኘው የአሪዞና ግዛት ለረዥም ጊዜ ለሪፐብሊካኖች ድምጿን ስትሰጥ የቆየች ቢሆንም እንደ አውሮፓውያን አቆጣጠር በሁለት 20 በተደረገው ምርጫ ግን ዴሞክራቱ ጆ ባይደን አሸንፈዋል። በዚህ አመት የግዛቷን ድምጽ ለማሸነፍ ብርቱ ፉክክር ይደረጋል። የአሜሪካ ድምጽ አዶራ ሜኮር ያደረሰችን ዘገባ ስምኝሽ ቆየ እንደሚከተለው ታቀርበዋለች። ከሰባት ነጥብ አራት ሚሊየን በላይ ሰዎች የሚኖሩባት አሪዞና ለአመታት ድምጿን ለሪፐብሊካን ስትሰጥ ቆይታለች። ባለፉት ሰባ ስድስት አመታት ውስጥ በደቡብ ምዕራባዊ ግዛቷ ማሸነፍ የቻሉ የዲሞክራቲክ ፓርቲ ፕሬዝዳንታዊ እጩዎች ሶስት ብቻ ናቸው። እንደ አውሮፓን አቆጣጠር በ1948 ሀሪ ትሩማን፣ እንደ አውሮፓን አቆጣጠር በ1996 ቢል ክሊንተን እና እንደ አውሮፓን አቆጣጠር በ2020 በጠባብ ልዩነት ያሸነፉት ጆ ባይደን። በዚህ ዓመቱ ምርጫ ፉክክሩ የጠበቀ ነው። ሪፐብሊካኑ የቀድሞ ፕሬዝዳንት ዶናልድ ትራምፕና ዲሞክራቷ ምክትል ፕሬዝዳንት ካማላ ሃሪስ ለ11 የአሪዞና መራጮች ስብስብ ድምፅ ትልቅ ትግል እያደረጉ ነው። ቶም ሬሊ በአሪዞና ግዛት ዩኒቨርሲቲ መምህር ናቸው። የአሪዞናን በራሱ ሀሳብ የሚመራ ባህሪ አጉልቶ የሚያሳይ ይመስለኛል። ከየትኛውም ቡድን ጋር ጠንካራ ትስስር የለውም፣ ግን ደግሞ ሊበርታሪያን ነው። ሊበርታሪያን ነጻነት ወሳኝ የፖለቲካ ሴት እንደሆነና የመንግስትን ስልጣን በመገደብ ብቻ እንደሚገኝ ያምናሉ። ድምፃቸውን ለማን እንደሚሰጡ መገመት ከባድ ነው፣ ምክንያቱም በአንዱ ምርጫ የነበራቸው ድምፅ አሰጣጥ በሚቀጥለው ምርጫ ተመሳሳይ ድምፅ ይሰጣሉ ማለት አይደለም። በአንድም ምርጫ ለተቃራኒ የፖለቲካ እጩዎች ድምፅ በመስጠት ይታወቃሉ አይደል? የሚመርጡበት መንገድ የተለየ ነው። በአሪዞና ያሉት የመራጮች ስብስብ እየተቀየረ መሄዱ ግዛቱን የፍልሚያ ሜዳ አድርጎታል። ከለውጦቹ አንዱ እያደገ የመጣው ለመምረጥ ዕድሜው የደረሰ የሂስፓኒክ ዝርያ ያለው ሕዝብ ቁጥር ሲሆን ከመራጮች አንድ ሶስተኛውን ይይዛሉ። በዚህ ምርጫ ጄን ዚ በመባል የሚጠሩት ከ30 ዓመት በላይ በታች የሚገኙ ወጣቶች አጠቃላዩን የአሪዞና መራጭ ሕዝብ ያንጸባርቃሉ። ይሄ የሆነው ደግሞ ለመጀመሪያ ጊዜ ነው። እድሜያቸው ገፋ ያሉት የላቲን ዝርያ ያላቸው መራጮች በተለየ ሁኔታ ዲሞክራት አይደሉም። ወጣት መራጮች ግን ወደዚያ ያመዝናሉ። በድምፅ አሰጣጥ ላይ ተጽዕኖ የሚያሳድረው ሌላው ለውጥ በተለይ ከካሊፎርኒያ ወደ ግዛቷ እየፈለሰ የሚገኘው ከፍተኛ ቁጥር ያለው ህዝብ ብዛት ነው። የአሜሪካ የህዝብ ቆጠራ ቢሮ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2021 እና በ2022 መካከል ብቻ ከ74,000 ህዝብ በላይ ከካሊፎርኒያ ግዛት ወደ አሪዞና ፈልሰዋል። አብዛኞቹ ዲሞክራቲክ ወይም ሊበራል መራጮች ናቸው። በተለይ ደግሞ ትላልቅ የከተማ አካባቢዎች ውስጥ በደንብ ተሰራይተዋል። የግዛቱ ዋና ከተማ የሆነችው ፊኒክስ መገኛ የሆነው እንደ ማሪኮፓ አውራጃ ያሉ ትላልቅ የከተማ አካባቢዎች ከአሪዞና ህዝብ ከግማሽ በላይ የሚሆነው ይኖርባቸዋል። ማሪኮፓን ያሸነፈጩ ግዛቱንም ያሸንፋል የሚሉት በላስ ቬጋስ ዩኒቨርሲቲ መምህር የሆኑት ኬን ሚለር ናቸው። ትላልቅ ከተሞች በመንግስት ደረጃ ያለ ፖለቲካን እየተቆጣጠሩ ያሉበት ሂደት ነው። ለምሳሌ የአሪዞናን ማሪኮፓ አውራጃ ብንመለከት ከአጠቃላይ ግዛቱ 60 ከመቶውን ይይዛል። በፒማ አውራጃም 12 ከመቶ የግዛቱ ህዝብ ይኖርበታል። ስለዚህ ሁለቱ አውራጃዎች የአሪዞናን ፖለቲካ የሚቆጣጠሩ ናቸው። ሬሊ በበኩላቸው የአሪዞናን ነዋሪዎች በጣም የሚያሳስቧቸው ሶስት ጉዳዮች ኢኮኖሚ፣ የስነ ተዋልዶ መብቶች እና የስደተኞች ጉዳይ መሆኑን ይገልጻሉ። በተለይ ሁለቱ ጉዳዮች በህዳሩ ምርጫ ወሳኝ ናቸው። የውሳኔ ሀሳብ 139 ተብሎ የሚጠራው በአሪዞና የሴቶች መብት ፅንስ ማቋረጥንም እንዲያካትት የሚያደርግ ሲሆን የውሳኔ ሀሳብ 314 ተብሎ የሚጠራው ደግሞ የአሪዞናና የሜክሲኮን ድንበር በህገወጥ መንገድ ማቋረጥ በግዛቱ ወንጀል እንዲሆን ያደርጋል። ሬሊ አንደኛው ሊብራል መራጮች ድምጻቸውን እንዲሰጡ ሲገፋፋ፣ ሌላኛው ወግ አጥባቂ መራጮችን ያበረታታል ይላሉ። ተቃራኒ ፓርቲዎች እኩል ድምፅ የሚያገኙበትን ሁኔታ ነው የምናየው። ምናልባት በስደትና በድንበር ጉዳይ ጠንካራ አቋም ይኖራቸው እና ለአንዱ እጩ ድምፅ ይሰጣሉ፣ ወይም ደግሞ የሥነ ተዋልዶ ጉዳይ የበለጠ ያሳስባቸውና የተለየ ድምፅ ይሰጣሉ። በዘንድሮ ምርጫ ብርቱ ፍልሚያ ይደረግባታል ተብላ የምትጠበቀው አሪዞና ግዛት በፕሬዝዳንትነት የመምራት እጣ የሚገጥመው ሰው ማን እንደሆነ ከሚወስኑት ግዛቶች አንዷ ትሆናለች። በዶራ ሜክዋር ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ የአውስትሬሊያ የሳይንቲስቶች ጉባኤ በአየር ንብረት ለውጥ ዙሪያ የሀገር በቀል እውቀት መካተት አስፈላጊነትን አሳሰበ። አውስትራሊያ ውስጥ ለአየር ንብረት ለውጥ መፍትሄዎችን ለመሻት ሳይንቲስቶች ለመጀመሪያዎቹ ለመጀመሪያ ጊዜ ከነባሮቹ የሀገሬው ተወላጅ ባለሙያዎች ጋር የተሳተፉበት ዓለም አቀፍ ጉባኤ ተካሂዷል። ከሲድኒ ፊልመር የተላከልን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል። በአውስትራሊያ የአገሬው ተወላጆች ምድሪቱን የፍጥረት እናት አድርገው ይመለከተዋታል። ለነሱ ሚስጥርና ጥበብን የያዘች ሕይወት ያላት እስትንፋስ ናት። የጎሳ መሪዎች ከሲድኒ በስተሰሜን ምዕራብ 390 ኪሎ ሜትር ርቀት ላይ በምትገኘው ዳቦ ተሰብስበዋል። የተሰባሰቡበት መንግስታትና ሳይንቲስቶች የአየር ንብረት ለውጥን ለመዋጋት ነባሮቹን የሀገሬውን ሕዝብና እውቀት በመጠቀም የበለጠ እንዲያደርጉ ለማሳሰብ ነው። ደቡብ አውስትራሊያ ከሚገኘው የኮካታ አቦርጂናል ኮርፖሬሽን ግሌን ዊንግፊልድ ከስብሰባው በተለቀቀው የቪዲዮ ምስል ላይ ጉባኤው እያደገ የመጣ ንቅናቄ ነው ይላሉ። አሁን ጉዳይ ብለን ይዘነዋል። ያለም ሙቀት መጨመርና ተያያዥ ነገሮች ሁሉ እንዲቀንሱ፣ እንዲሁም መልእክቱን ለወጣቶች ለማዳረስ እንሞክራለን። ብዙና በርካታ ድምፆች እንፈልጋለን። አንድ ወይንም ሁለት ሰው ሆነህ ሄደ በራቸውን ብታንኳኳ ሂድ ከዚህ ይለሃል። ብዙ ህዝብ አንቀሳቅሰህ የምትመጣ ከሆነ ግን እነሱም መስማት ይጀምራሉ። በዓለም ዙሪያ በየአገሩ ያሉ ነባሮቹ የአገሬው ተወላጅ ማህበረሰቦች በህይወት ለመሰንበት ስለ አካባቢያቸው ባላቸው ጥልቅ ግንዛቤ ላይ ይተማመናሉ። ካይል ዋይት በሚሽገን ዩኒቨርሲቲ የአካባቢ ፍትህ ፕሮፌሰር ናቸው። በአሜሪካ የውጭ ጉዳይ መስሪያ ቤት በኩል የሳይንስ ልዑክ በመሆን በዳቦ አውስትራሊያ በተደረገው ስብሰባ ላይ እየተሳተፉ ነው። ቀደም ሲል ባሰሙት ንግግራቸው በዓለም ላይ ያሉ የነባሮቹ የአገሬው ተወላጅ ማህበረሰቦች በተዘረፉባቸው ባህላዊ መሬቶች ምክንያት በየአካባቢያቸው የመጽት ሂደት ውስጥ እንዳሉ ተናግረዋል። ዛሬ ማክሰኞ ለአውስትራሊያ የብሮድካስቲንግ ኮርፖሬት እንደተናገሩት የነባሮቹን የአገር ተወላጆች ንብረት መውረሱ ያስከተለው ተጽዕኖ እስከ ዛሬ ድረስ ቀጥሏል። ከብዙ ዓመታት በፊት ጀምሮ ወደ ኋላ ስንመለከት ዛሬ ለሰው ሠራሽ የአየር ንብረት ለውጥ ተጠያቂ ናቸው ብለን የምናውቃቸው የማዕድንና ሌሎች ኢንዱስትሪዎች መሥዋዕት የሆኑት የሀገሬው ተወላጆች መሬቶች ናቸው። የአየር ንብረት ለውጥን ለመቅረፍ የካናዳ መንግስት ከነባሮቹ የአገሬው ተወላጆች ጋር አጋርነት መስርቷል። እንደ ኤሮፓ አቆጣጠር በ2023 የኦታዋ መንግስት እንዳስታወቀው በካናዳ ውስጥ ያሉ ነባሮቹ የአገሬው ተወላጅ የሆኑ የመጀመሪያ መንግስታት ከኑዊት እና ሜቲስ ከተለዋዋጭ የአየር ጠባይ ተጽዕኖች ጋር ለመላመድ በሚደረጉ ጥረቶች ግንባር ቀደም ናቸው። በኒውዚላንድ ብዙዎቹ የማኦሪ ሀገሬው ተወላጆች የአየር ንብረት ለውጥ የተናጥል አደጋ አይደለም፣ ይልቁንም ከሌሎቹ ጉዳዮች ማለትም ከማህበራዊ ልማት ፍላጎቶች፣ መኖሪያ ቤቶች፣ የአካባቢ መራቆትና ድህነት ጋር የተያያዘ ነው ብለው እንደሚያስቡ ባለስልጣናቱ አምነዋል። የሀገሪው ተወላጅ ሽማግሌዎች በአውስትራሊያ ከሀገሪቱ ሶስት ከመቶ የሚሆኑት የሀገሪው ተወላጆች ለአየር ንብረት ለውጡ በትንሹ አስተዋጽኦ ያደርጋሉ ብለው ያምናሉ። ነገር ግን የአየር ንብረት ለውጥ ተጽዕኖ በእጅጉ እየጎዳን ነው ይላሉ። በዳቦ ያለው የአየር ንብረት ጉባኤ እንደ ኤሮፓ አቆጣጠር ከጥቅምት 14 እስከ 18 የሚቆይ ሲሆን በአገር በቀሉ ቱባጋ ዊራ ዱጅሪ ና አቦሪጂናል ኮርፖሬሽን በጋራ ይመራል። አድማጭ ተመልካቾቻችን የመጀመሪያው ምዕራፍ ዝግጅታችን እዚህ ላይ ተጠናቋል። ዘለጎዳሉ ዘገባዎቻችን የምንሻገርበት ሰዓት ላይ ነው የምንገኘው። ወደዛው እንለፍ። የሁለተኛው ምዕራፍ የመጀመሪያው ዘገባችን ኢትዮጵያውያን ታዋቂ እንስቶች የከበሩበት ምሽት ይሰኛል። በስፖርት ስነ ጥበብና ስራ ፈጠራ ዘርፎች በሙያቸው ማህበረሰብን የጠቀሙ አፍሪካውያንን የሚሸልመው የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት ስነ ስርአት በሜሪላንድ ግዛት ተካሂዷል። ታዋቂዋ የዘመናዊ ሙዚቃ ቀንቃኟ አስቴር አወቀና ጋዜጠኛ መዓዛ ብሩን ጨምሮ አምስት ኢትዮጵያውያንም የዘንድሮ ተሸላሚ ሆነዋል። አስማማየ ነው ተሸላሚዎችን አነጋግሮ ተከታዩን አሰናድቷል። በስፖርት በሥነ ጥበብና በሥራ ፈጠራ ዘርፎች በሙያቸው ታላቅ ሥራ የሰሩ ግለሰቦችን ለማክበር ታልመው የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ወይም በእንግሊዘኛው አፍሪካ ኢምፓክት አዋርድ የሽልማት ሥነ ሥርዓት እሁድ ጥቅምት 3 2017 ዓ ም በሜሪላንድ ክፍለ ግዛት የኒው ካርልተን ከተማ ተካሂዷል። ዲሲ ሜሪላንድ እና ቨርጂኒያን ጨምሮ ከተለያዩ የዩናይትድ ስቴትስ ግዛቶችና ከኢትዮጵያ የመጡ በርካቶችም በሥነ ሥርዓቱ ታድመዋል። ዋሽንግተን ዲሲ ውስጥ በተመሠረተው ኖቫ ኮኔክሽን በተሰኘ ተቋም የሚዘጋጀው ይህ የሽልማት ስነ ሥርዓት ዘንድሮ አምስት ኢትዮጵያዊትን ለክብር ሽልማት አብቅቷል። የታዳጊ ኢትዮጵያውያንን ዕጣ ለማሳመር በትምህርቱ ዘርፍ በበጎ አድራጎት ሥራ የተሰማራችው ወይዘሮ ርብቃ ሄሌም ከተሸላሚዎቹ አንዷ ናት። የ11 ዓመት ታዳጊ ሳለች ለዩናይትድ ስቴትስ የመጣችው ርብቃ ሄሌ በደብረ ብርሃን አዳሪ ትምህርት ቤት በማቋቋም በትውልድ አገሯ በትምህርት የወጣቶችን ህልም እውን ለማድረግ መትጋቷ ለሽልማቱ እንዳበቃት በሥነ ሥርዓቱ ተገልጿል። ከአዘጋጆችና የሜሪላንድና በአካባቢ ያሉ ከተሞች አስተዳዳሪዎችም የእውቅና መግለጫ የተበረከተላት ርብቃ በትምህርቱ መስክ እየሰራች ያለውን ስራ በተመለከተ ከሽልማቱ በኋላ ለአሜሪካ ድምፅ ተከታዩን ብላለች። የአምስተኛ አመት ነው። በዚህ ባለፈው ሜይ መጀመሪያ ሲኒርስ ግራጁዌት አድርገዋል። እነሱን አሁን ወደ ኮሌጅ እየሄዱ ነው እና አምስተኛ ክፍል ጀመረናል። በጣም ደስ ይላል። እንደ ትልቅ ክብር ነው አይደለ? እኔ በጣም ደስ ብሎኛል። በተለይ ከኢትዮጵያውያን ጋር መገናኘት ደግሞ ደግሞ ዛሬ ሌሎቹ ተሸላሚዎች በጣም የታወቁ ሴቶች ስለሆነ በጣም ማከብራቸው መወዳቸው ሰዎች ለእኔ ትልቅ የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት በስፖርቱ ዘርፍ ሁለት ወቅ ኢትዮጵያዊት አትሌቶችን ሸልሟል። አትሌት ጉዳፍ ጸጋይንና አትሌት ትዕግስት አሰፋን የዓለም አትሌቲክስ የወቅቱ የሴቶች 5000 ሜትር ክብረ ወሰን ባለቤት የሆነችው ጉዳፍ ጸጋይ በመካከለኛና ረዥም ርቀት ውድድሮች ለአገሯ አላበረከተችው አስተዋጽኦም ሽልማቱ ተበርክቶላታል። በጣም ደስ ብሎኛል። ከዚህ በፊት ታላላቅ አትሌቶቻችን ሲሸልሙ በየዓመቱ አይ ነበር በቴሌቪዥን ና እግዚአብሔር ፈቅዶት ደግሞ ዛሬ አዋርድ እዚህ ላይ ደግሞ እኔ ተመራጭ ሆኛለሁ። ስፖርት ብቻ ሳይሆን ማንኛውም ስራ ላይ ጠንክረ ስትሰራ ነው ያው መውደቅ መነሳት እንዳለ ሆኖ ነው። ትልቁ ለሰው አስተማሪ የምትሆነው ግን ስትወድቅም ጠንክረ መነሳት ነውና ያው ጠንክሬ ለቀጣይ ቆንጆ ውጤት አመጣለሁ። ጠንክረ ስትሰራ የስኬት ደግሞ እንደዚህ አበረታታች ነገር ስታገኝ ደግሞ እየበለጠ እንድትሰራ ያረጋል። እውቅና ለአትሌት በጣም ትልቁ ሞራል ነውና በጣም ነው ደስ ያለኝ። ግራንድ አፍሪካን ራን አዘጋጅ፣ እንደዚሁ አዋርድ አዘጋጆቹ በጣም አመሰግናለሁ። በፓሪስ ኦሎምፒክ ያሰብኩትን ያህል ውጤት ማምጣት አልቻልኩም፣ ያለችው ጉዳፍ ስለ ቀጣይ ህልሟም ለአሜሪካ ድምጽ ተከታዩን ብላለች። ዘንድሮ መጀመሪያ ዳይመንድ ሊግ ቆንጆ ሰአቶችን ሩጮ ነበር፣ የአመት ሁለተኛ ሶስተኛ ፈጣን ሰአቶች። በኋላ ግን በጣም በጉክስ ጠብቀው የነበረው አልተሳካልኝም። በህመም ምክንያት ያው በጊዜያዊ የሆነ ህመም አሞኝ ነበር። አትሌት እግር ህመም ብቻ ሳይሆን ብዙ ነገር አለና እነሱ አስተካክዬ እንደ ትናንቱ ቆንጆ ሁኜ እመጣለሁ። ጥሩ ውጤት ለማምጣት ከእግዚአብሔር ጋራ ጤናዬ ከሰጠኝ እመጣለሁ። ሌላዋ የምሽቱ ተሸላሚ እስከ ሽልማቱ ቀን ድረስ የዓለም የማራቶን ውድድር የሴቶች ክብረ ወሰን ባለቤት የነበረችው ትግስት አሰፋ ናት። ትግስት ይዛው የቆየችው ክብረ ወሰን ባለፈው እሁድ በቺካጎ ማራቶን 224 የሩጫ ውድድር በሴቶች ኬንያዊቱ አትሌት ሩቼ ፒንጌቲች መሰበሩ ይታወቃል። በረዥም ርቀት ለአገሯ ላበረከተችው አስተዋጽኦ የምሽቱ የአፍሪካ ተጽዕኖ ፈጣሪዎች ተሸላሚዋ ትግስት አሰፋ በማኅበረሰቧ ለሽልማት በመብቃቷ የተሰማትን ለአሜሪካ ድምፅ እንዲያጋርታለች። አፍሪካ አዋርድ ላይ በመሸለሜ ትልቅ ደስታ ነው። ከዚህ በኋላም እጅግ ስራዬን አክብሬና በጠንክሬ እንድሰራ ነው የሚያደርገኝ ይሄ ቦታ። ውጭ ሀገር በሚኖሩት ወገኖቼ ፍለፊት ይህንን ሽልማት በማግኘት እጅግ በጣም ደስተኛ ነኝ። ከዚህ በኋላም ስራዬን አክብሬ ከዛ በላይ ጠንክሬ ሰርቼ ህዝቤን ማስደሰት እፈልጋለሁ። እግዚአብሔር ከፈቀደና ጤናዬን ከሰጠኝ ሪከርድ ማሻሻል እፈልጋለሁ። ከዚህ የራሴንም ሪከርድ ያለምንም ሪከርድ ማሻሻል እፈልጋለሁ። እግዚአብሔር እንደሚፈቅድልኝም ሙሉ እምነት አለኝ። ሽልማቱ መሰጠቱ ቀጥሏል። አሁን ደግሞ ተራው በኢትዮጵያ ሚዲያ ታሪክ የመጀመሪያውን የግል ኤፍኤም ሬዲዮ መስራቿ የመዓዛ ብሩ ነው። ከብሩ ታላላቅ ሰዎች ናቸው። ለማዝ ያለንን ክብርና ፍቅር በባካችሁን ሞቅ ባለ ጭብጨባ ጭምር ገለጹልን። መዓዛ በሸገር ራዲዮና ቀደም ሲል በሰራችባቸው የኤፍኤም ራዲዮ ጣቢያዎች በምታቀርባቸው ዝግጅቶች ላበረከተችው አስተዋጽኦ የአፍሪካ ተጽዕኖ ፈጣሪው ሽልማት ተበርክቶላታል። መዓዛ በመድረኩም የሚዲያ ነጻነትንና የሸገር ራዲዮ ጣቢያን ጨምሮ በኢትዮጵያ ያሉ መገናኛ ብዙሃን እያበረከቱት ያለው ሚና በተመለከተ ንግግር አድርጋለች። ሸገር ጋዜጠኞች ውስን በሆነ አቅም የገነቡት የራዲዮ ጣቢያ ነው። በኢትዮጵያ የግል ራዲዮ ፈርቀዳጆች ስንሆን ብዙ ፈተናዎችን ታግለን ነው እዚህ የደረስ ነው። አሁን ግን ከኛ ትግል የተማሩ ሰላሳ የግልና የማህበረሰብ ራዲዮ ጣቢያዎች ኢትዮጵያ ውስጥ ይገኛሉ። ከኢትዮጵያ ውጭ በምጓዝባቸው አካባቢዎች ለሰዎች የራዲዮ ጋዜጠኛ ሆኜ እንደምሰራ ስነግራቸው በኢትዮጵያ ያለው ራዲዮ ከምዕራቡ ዓለም ካሉት ራዲዮ ጋር ተመሳሳይ አድርገው ይቆጥሯቸዋል። ሸገር ሙዚቃ ብቻ የሚሰማበት ወይም ወሬ ብቻ የሚወራበት የራዲዮ ጣቢያ ነው ብለው ያስባሉ። ነገር ግን ራዲዮ ኢትዮጵያ ውስጥ የእውነትም የብዙሃኑ መገናኛ ነው። ራዲዮ የመረጃና የማህበረሰብ ግንባታ ግብአት ነው። ሰዎች የመኖሪያ ቤትን፣ የህግ ጉዳዮችን፣ ወይም ከውሃና ከመብራት አገልግሎት ጉዳዮች ጋር የተያያዙ ችግሮቻቸውን በሚመለከት ድጋፍ ለመጠየቅ ወደ ሸገር ይደውላሉ። እኛ ደግሞ ድምፅ እንሆናቸዋለን። በየመሃሉ በድምጻዊት ራሔል ጌቱ ዜማ እየታጀበ የቀጠለው ሽልማት በስተመጨረሻ ሲጠበቅ የነበረውን በኢትዮጵያ ሙዚቃ የገነነ ስም ያላት ተወዳጇ የዘመናዊ ሙዚቃ አቀንቃኟ አስቴር አወቀ ስም ከመድረክ ሲጠራ ታዳሚው ከመቀመጫው ተነስቶ ነው ለአስቴር ያለውን ፍቅርና ክብር የገለጸላት። አስቴር አወቀ ዓመታትን በተሻገሩ የጥበብ ስራዎቿ በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ከፍተኛ ተወዳጅነትን አትርፋለች። ለዚህ ስራዎቿ ክብር ሽልማቱ ሲበረከትላትም መድረክ ላይ ሆናም በነበራት መለስተኛ የጉሮሮ ሕመም የተነሳ የአባይን ልጅ እንዲሉ ድምጿን ማውጣት ባለመቻሏ መልእክቷን በቤተሰቦቿ በኩል ነበር ያስተላለፈችውም ነው። እሷ መክሊቷን በልጅነቷ አውቃ መክሊቷን ይዛ እስከዚህ ደረጃ ድረስ ያለች እህት ጓደኛም እናትም፣ ኢትዮጵያዊትም ሁሉ ነገር ናት ለእኔ። ከሙዚቃ ውጭ የአስቴር ልብ ያልጎበኘና ያላየ ሰው ያለ አይመስለኝም። የመጨረሻ ደግ ሰው፣ አክባሪ፣ መድረክ ላይ እንደምታዋት ሳትሆን አንገቷን የደፋች እመቤት፣ እህት፣ ኢትዮጵያዊት እናት ናት። ስለ እሱም እናመሰግናለን። በየዓመቱ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ሽልማት በርካታ በጎ አስተዋጽኦቸውን ያበረከቱትን መዘከሩን ይቀጥላል ያሉት ያዘጋጁ የኖቫ ኮኔክሽን ኃላፊ ዶክተር ጋሾ አብዛ ይህም ለበርካቶች መነሳሳት እንዲፈጥር ታስቦ የተደረገን ይላሉ። በየዓመቱ እንግዲህ በሶስት መድረክ መዘርፍ ነው ለዚህ ሽልማት እጩዎችን የምናቀርበው በኪነ ጥበቡ፣ በስፖርቱና በስራ ፈጠራ እና የተለያዩ መመዘኛዎች አለ ወደ 24 የሚሆኑ መስፈርቶች አሉት። የሚቀጥለው ዓመትም እጩዎች እንደዚህ እናውቃቸዋለን። እና በዘንድሮውም ዓመት እንዳጋጣሚ የሆነው ሁሉም ሴቶች የሆኑ ተሸላሚዎች በእኛ ሽልማት ላይ ለመታጨት እና ለመሸለም በቅተዋል። ስሙ ራሱ ኢምፓክት ነው የሚለው ተሻጋሪ ለውጥን፣ ተሻጋሪ ተጽዕኖን፣ ተሻጋሪ አስተዋጽኦን ያበረከቱ የማይቻል የሚመስልን ነገር ችለው ለእኛ ተምሳሌት የሆኑበትን ኢምፓክት ነው የሚለው ሽልማቱም፣ እና የዚህ አይነት አስተዋጽኦና ድርሻ ያበረከቱ ወገኖቻችንም በሕይወት ያሉትን በሕይወት ያሉትን በእነዚህ ዘርፎች የምናወደስበት የምናመሰግንበት፣ የበለጠም ደግሞ አደራ የምናስቀምጥበት አጋጣሚና መድረክ ነው። በምሽቱ ዝግጅት ላይ የሽልማት ስነስርአቱ የተካሄደባት የሜሪላንድ ኒውካርልተን ከተማ ከንቲባ ካትሪና ዶድሮን ጨምሮ የዋሽንግተን ዲሲ እና የአሌክሳንድሪያ ከተሞች አስተዳዳሪዎችና ተወካዮች እንዲሁም በሜሪላንድ ክፍለ ግዛት የሞንቶጎመሪ አውራጃ እና የግዛቱ አገረገዢ ጽሕፈት ቤት ወኪሎች የተገኙ ሲሆን ለተሸላሚዎችም፣ ላቅ ያለ ስራ ለሰሩ ግለሰቦች የሚሰጥ የእውቅና ማረጋገጫ አበርክተዋል። ለአሜሪካ ድምፅ አስመሟየ ነው ዋሽንግተን ዲሲ የአፍሪካ መከላከያ ሚኒስትሮች ጉባኤ በአዲስ አበባ ተጀምሯል። የአፍሪካ መከላከያ ሚኒስትሮች ለአህጉሪቱ ሰላምና ጸጥታ ለመወያየት አዲስ አበባ ይገኛሉ። ለአህጉሪቱ የመከላከያ ሚኒስትሮች የመጀመሪያ መሆኑ የተነገረው ይህ ስብሰባ ኢትዮጵያ እንዳዘጋጀችው የተነገረ ሲሆን የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ አፍሪካ በውስብስብ የጸጥታ ችግር ውስጥ መሆኗን ተናግረዋል። ተሳታፊዎቹ በተለይም የአፍሪካ ተጠባባቂ ሰራዊት ኃይል ትግበራ ወደ ኋላ መጎተት በአህጉሪቱ ለሚያጋጥሙ ችግሮች ሀገራት ወደ ውጪ እንዲመለከቱ አድርጓል ይላሉ። ገልሞ ዳዊት ዘገባለው። ይህ ዛሬ ጥቅምት አምስት ሁለት ሺ አስራ ሰባት አመተ ምህረት በአዲስ አበባ የተጀመረው የአፍሪካ የመከላከያ ሚኒስትሮች ስብሰባ የመጀመሪያ መሆኑ ተናግረዋል። ዝግጅቱን ለማሳካት ኢትዮጵያ የመሪነት ሚና መወጣቷንና በርካቶች የአገሪቱ መከላከያ ሚኒስትሮችም መሳተፋቸውን የዝግጅቱ አስተባባሪዎች ገልጸዋል። በዝግጅቱ ላይ የተሳተፉት አመራሮች በተለይ በአሁኑ ወቅት ሽብር፣ ህገወጥነት፣ የዓለም የፖለቲካ ኃይል ሚዛን መናወጦች የአፍሪካን ሰላም እያወኩ ካሉት ወቅቱ ችግሮች መካከል እንደሆኑ ገልጸዋል። ኢንጂነር አይሻ መሐመድ የኢትዮጵያ መከላከያ ሚኒስትር ናቸው። ዛሬ ይህንን ውይይት ስናደርግ አህጉራችንን እየገጠሙ ያሉትን ሁሉንም ውስብስብ ችግሮች ልብ እያልን ነው። ከሽብር እንቅስቃሴዎች፣ የተደራጁ የወንጀል ድርጊቶች፣ ከህገ ወጥ የሰዎች ዝውውር በበይነ መረብ እስከሚፈጸሙት ወንጀሎችና የፖለቲካ ቀውሶችን አካቶ እየገጠሙን ያሉት ችግሮች ዘርፈ ብዙና ውስብስብ ናቸው። ነገር ግን እነዚህን ችግሮች የመመከታችን ክህሎትም በዚሁ ውስብስብ ሁኔታ ውስጥ ነው ያለው። የመከላከያ ሚኒስትር አይሻ የአፍሪካ መከላከያ ሚኒስትሮች በዚህ መልኩ ስንገናኝ ያሉትን የጋራ ችግሮች ፈጥተው ብሩህ የአፍሪካን ነገ ለመገንባት ጥሩ አጋጣሚ ነው ብለዋል። በባቱንዴ አባዮሚ የአፍሪካ ህብረት የፖለቲካ ዘርፍ ተወካይ ናቸው። አፍሪካ አሁን እየገጠማት ነው ላሉት የጸጥታ ችግር መንስኤውን ተናግረዋል። እንደ 2063 የአፍሪካ አጀንዳ መርሃ ግብር አሁን በየቦታው የሚሰማውን የጥይትና ውጊያ ድምፅ ዝም ማሰኘት ይጠበቅብናል። ምንም እንኳን የፍላጎቶች ልዩነቶች ቢኖሩም ሁሉንም በሚያግባባ መልኩ ወደ ስምምነት ልንመጣ ይገባል። ከዚህ ውስጥ አንዱ የአፍሪካን ተጠባባቂ የሰላም አስከባሪ ኃይል መገንባት ነበረ። ይህ ሀሳቤ በመልካም ደረጃ ላይ ቢሆንም የተለያዩ የአፍሪካ ክልሎች ባለመስማማት በገንዘብ እጦትና የፖለቲካ ቁርጠኝነት ባለመኖር እስካሁን አልተተገበረም። ባባቱንዴ ህብረቱ ይነሰል ስብሰባን ጨምሮ የአህጉሩን ሰላም ለማጠናከር የሚከናወኑ ሌሎች ርብርቦችን መደገፉን ይቀጥላል ብለዋል። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነም የአህጉሩ የጸጥታ ችግር በህብረት ምላሽ መስጠትን የሚጠይቅ ነው ይላሉ። Let's remember that the threats we face do not respect borders. የሚደርሱብን ችግሮችና አለመረጋጋት ድንበርን የጠበቁ አይደሉም። ከሳህል ክልል እስከ አፍሪካ ቀንድ ድረስ አለመረጋጋት እየተንሰራፋ ነው። ስለዚህ ለዚህ መሰል ችግሮች የምንሰጠው ምላሽ ክልል አቀፍ፣ አህጉር አቀፍ መሆን አለባቸው። ምክንያቱም ይህ ችግር አንድ አገር ብቻውን ሊጋፈጠው የሚችለው ነገር አይደለምና። ይህ የአፍሪካ መከላከያ ሚኒስትሮች ጉባኤ አፍሪካ በጠንካራ አንድነት ለሁለንተናዊ ጸጥታና ሰላም በሚል መሪ ቃል ነው እየተካሄደ ያለው። ስፔንሰር ሊኮ የላይቤሪያ ምክትል መከላከያ ሚኒስትር ናቸው። የዚህን ውይይት ጥቅም ከላይቤሪያ አንጻር ልንገርህ። አገሬ ላይቤሪያ ለ14 ዓመታት የእርስ በርስ ጦርነት ውስጥ ነበረች። ያኔ ጣልቃ ገብተው አገራችንን ያረጋጉት የጋና የናይጄሪያና የምዕራብ አፍሪካ ሀገራት ኃይሎች ናቸው፣ በኋላ ላይ የተባበሩት መንግስታት ኃይሎች የተወሰነ ሚና ቢጫወቱም። ስለዚህ ያሉንን የጸጥታ ኃይሎች ገንዘብና ሌሎችን ካደራጀን ሌላ ሶስተኛ ወገን እርዳታ ሳንፈልግ የአህጉራችንን ሰላም ራሳችን ማስጠበቅ እንችላለን ባይ ነኝ። አምባሳደር አብዱልፈታ ሙሳ የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ በምንጻሩ ኢኮዋስ የፖለቲካ ጉዳዮች ኮሚሽነር ናቸው። እንደኔ ሀሳብ ይህ ውይይት ጊዜውን የጠበቀ ነው። ለምሳሌ እኔ ወክዬ የመጣሁት የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ በዓለም አቀፍ ደረጃ የሽብር መፍለቂያ ተብሎ ተፈርጇል። በዚህም የተነሳ የሳህል አካባቢ ሀገራት ከትብብሩ ለመገንጠል እየሰሩ ነው። ስለዚህ ያሉን ጉልበት ለማደራጀት እና ምላሽ ለመስጠት በአለም አቀፍ ደረጃ እየተከሰተ ላለው የዓለም አቀፍ የፖለቲካና ኢኮኖሚ ሚዛን መዋጀቅን ተከትሎ ለሚመጣብን ችግር መፍትሄ ለመፈለግ ጥሩ ነገር ነው። ተሳታፊዎቹ ይህ የአገሪቱ መከላከያ ሚኒስትሮች ስብሰባ ዘይቶ ቢጀምርም መቀጠል እንዳለበትም አሳስበዋል። በውይይቱ ላይ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ሌሎች እንግዶችም ተገኝተዋል። ዓለም አቀፉ የፖለቲካና የኢኮኖሚ ሚዛንን የተመለከቱትን ጨምሮ በበርካታ ጉዳዮች ላይ ያተኩሩ ጽሁፎችም ቀርበዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። ውይይት ነው። የህዳሴ ግድብ ሙሌት መጠናቀቅና ቀጣዩ ምዕራፍ በሚል ርዕስ በተጀመረው ተከታታይ ውይይት በቀጠናው የተደቀኑ የደህንነት ፈተናዎችና የውጭ ፖሊሲ ጉዳዮችን የሚመለከት ነው። ተከታዩ ውይይት ሙያዊ ትንታኔውን የሚሰጡን የውሃ ጉዳይ ተመራማሪዎቹ ዶክተር ጥሩ ሰው አሰፋ ና መቅደላዊት መሳይ ደርብ እንዲሁም ደግሞ የውሃ ህጎች አዋቂው ዶክተር መሐሙድ እሸቱ ትኩዬ ናቸው። ሶስቱን እንግዶች ያወያያቸው አሉ ከበደ ነው። ባለፈው ሳምንት ውይይታቸው እልባት ካደረገበት ጭብጡ ይጀምራል። የነገውን ራቅ አርገን የምናየውን ብቻ ሳይሆን ዛሬ ያለውንም ሁኔታ የሚዳስስ ይመስላል። ዜናዎች ለተመለከተ ግብጽ፣ ምናልባትም የዚህ ግድብ ማለቅ ያላስቆመው ሌሎች ሁኔታዎችን አጣምሮ ማየት የሚፈልግ የሚጋብዝ ሁኔታ ያለ ይመስላል። በአንድ በኩል በጣም በአስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር የውስጥ እርስ በርስ ጦርነት ያለባት ከፍተኛ ድርቅና ረሃብ የኢኮኖሚ ሁኔታ በከፍተኛ ደረጃ አስቸጋሪ ሁኔታ ውስጥ ያለ ሀገር እንዲህ አሁን እንደምትነጋገሩበት ያለ በልማትም የሰዎችን ሕይወት ወደ ተሻለ አቅጣጫ በማምጣትም መብራት፣ ኩራዝ ብልጭ የሚልበትንም ተስፋ በመስጠትም ብዙ ነገር የሚያሳየውን ያህል በፈተና ውስጥ የሚታይ ነው እና የሚቀጥለው ገጽ ወዲሁም ደግሞ ዘለቄታ ያለው ልማት ማካሄድ የሚችል አቅም፣ መሰረተ ልማቶችን መዘርጋት የሚችል መዋለ ንዋይ መኖርና ለመኖር ዓለም አቀፍ እገዛዎች በሌሉበት የተሰራ ግድብ እንደመሆኑ አሁንም የዓለም አቀፍ ሀብትን መጠቀም በማይቻልበት መቀጠል ይችላሉ። እነዚህ ሁሉ ሁኔታዎች ማነጋገር የሚችሉ ፍሬ ነገሮችን ብትፈነጥቁ። መቅደላዊት ከአንቺ ልጀምር። ጥሩ ነጥብ ነው ያነስው አሉላ። ዶክተር ማህሙድም ዶክተር ጥሩ ሰውም እንደነካኩት ይሄ ህዳሴ ግድብ ሀይል ማመንጫ ግድብ ነው። ዴፊኒትሊ አሁን ኮንሳምፕቲቭ ወደሆነ ውሃውን ወደሚጠቀም መስኖ ላይ ያተኮሩ ፕሮጀክቶች ያስፈልጉናል። ፐርካፒታ ስቶሬጅ የሚባል ነገር አለ። ለእያንዳንዱ ዜጋ ምን ያህል ውሃ ተጠራቅሟል ሀገር ውስጥ የሚል ሜትሪክ አለና ለኢትዮጵያ ሲታይ በጣም ትንሽ ነው። ትንሽ መሆኑ የሚያመለክተው ምንድን ነው? ድርቅ ቢከሰት ጎርፍ ቢመጣ ሆነ ከኖርማል ወጣ ያለ ሲትዌሽን ቢከሰት የምንደገፈው ነገር የለንም እንደማለት ነው። ለዛ ነው አሁን ትንሽም ነገር ሲመጣ ሀገር ኢትዮጵያ የምትንገዳገደው። ለዛ ነው ድርቅ ወደ ረሃብ የሚለወጠው። ለዛ ነው ስቶሪ። ስለዚህ ህዳሴ ግድብ ትልቅ አኮምፕሊሽመንት ሆኑ እሱ እንዳለ ሆኑ። የሚቀጥለው ጎሎቻችን ግን ከህዳሴም ግድብ በላይ ኢምፓክት ያላቸው ጎሎች መሆን አለባቸው። ያንን ስናስብ ደግሞ መስኖን ማልቲ ፐርፐዝ ፕሮጀክቶች የሃይድሮ ፓወርን መስኖንም ፎከስ ያደረጉ ማጠራቀም የምንችለውን ውሃ የሚጠምሩ አይነት ፕሮጀክቶች በደንብ ያስፈልጉናል። ይሄ በፋይናንስም ትልቅ እገዛ የሚያስፈልግ ነገር ነው። ደግነቱ የውጭ ባንደሮች አሁን ግድብ መስራት የሚለው አይዲያ ላይ ትንሽ ሀሳባቸው እየተለወጠ ነው። በፊት ብዙም አይወዱትም ነበረ። በተለይ የናይል ቤዝን አካባቢ ኢትዮጵያ ውስጥ ግድብን ገንባ ሲባል ሁልጊዜ ተቃውሞ ነበር የሚከሰተው። አሁን ግን የአየር ንብረት ለውጥንም አስታኮ እነዚህ የተጠራቀመ ውሃ ግድቦች ያላቸውንም ጠቀሜታ በማመዛዘን ይመስላል። እሱንም ካፒታላይዝ ማድረግ እንችላለን። ግን በልመና እኖራለን ማለት ደግሞ አጓጉል ነገር ነው። የህዳሴ ግድብ አንድም የሚያሳየው ነገር ያመላከተን ነገር አዎ ማድረግ እንችላለን የሚለውን ነው። ስለዚህ በተቻለ አቅም በእርዳታም በብድርም በራሳችንም ቢሆን ኢትዮጵያ ውስጥ ያለንን የስቶሬጅ ካፓሲቲ መጨመር መቻል አለብን ያለንን ዝናብ ፋይናንስ አድርገን ወይም አጠራቅመን እንዴት አድርገን ዓመቱን ሙሉ በቂ ውሃ እንዲኖረን ማድረግ እንችላለን የሚለው የሚቀጥለው የቤት ስራችን ነው። ያ መሐመዱን ቅድም እንዳነሳው የድርድር መድረክ ላይ ስንመጣ የተሻለ አቅም ይሰጠናል። እንደ እኩል ፓርትነር ወይም እንደ እኩል ሀገር መነጋገር እንችላለን። ፕራክቲካል ኢምፕሊኬሽንም አለው ለሀገራችን የተሻለ የውሃ ካፓሲቲ ይኖረናል። የተሻለ ሀይል የማመንጨት ካፓሲቲ ይኖረናል። ድርቅም ረሀብም ቢከሰት የተሻለ አቅም ይሰጠናል። ከዛም ባሻገር ግን ለኢትዮጵያ ፖለቲካል ፖዚሽን በተለይ ናይል አጠቃቀምን በተመለከተ ዶክተር መሐሙድ እንዳነሳው ልክ እንደ ህዳሴ ግድብ ሌቭሬጅ የሚደረጉ ፕሮጀክቶች ነው የሚሆኑት። ስለዚህ እኔ እንደሚታየኝ ያ ነው የሚቀጥለው ስቴፕ መሆን ያለበት፣ ቅድም ያነሳናቸው የትራንስሚሽን ፕሮጀክት የትራንስሚሽን ላይኖቹን ማስፋፋት እንዳለ ሆኖ ማለት ነው። ከዛም ባሻገር ግን ፉድ ዋተር ኤነርጂ ነክስስ የሚባል ኮንሰፕት አለ። የምግብ የውሃና የሀይል አቅርቦትን አንድ ላይ እንዴት ነው እንደተያያዙ ኮንሰፕቶች አድርጎ ማሰብ ማለት ነው። አሁን የኔም የፒኤችዲ ሪሰርች የሚያመለክተው ኦልሬዲ የሚሰሩ ሪሰርቾችም የሚያመለክቱት ምንድን ነው፣ እያንዳንዱ ሀገር የራሱን መንገድ ብቻ የሚከተል ከሆነ አይበቃም። ያለን ውሃ ወደፊት ለሚኖረን የህዝብ ብዛትና ወደፊት ለሚኖረው የውሃ ሀይል እና የምግብ ዲማንድ አይበቃም። ስለዚህ አገሮቹ መተባበራቸው አንድ ላይ መጥተው መሐሙድ እንዳለው ሪዘርቮሮቻችን ወይም ግድቦቻችንን በሲምለስ በሆነ መንገድ ኦፕሬት ማድረጉ ወደፊት የሚሰሩ ፕሮጀክቶች ህዳሴ ግድብ እንዳያጨቃጭቁ፣ ይልቅ አንድ ላይ ሆነን ለሁሉም ሀገሮች ለአንድ ሀገር ለገንቢው ሀገር ብቻም ሳይሆን ለሌሎችም ሀገሮች ተጨማሪ ጥቅም እንዲኖራቸው ማድረግ እሱ አማራጭ ሳይሆን ያለን ብቸኛ መንገድ ነው። ያንን ለማድረግ ግን የፖለቲካል ዊሊንግነስ ያስፈልጋል። በተለይ እነዚህ የታችኞቹ ተፋሰስ ሀገሮች በቀና መንፈስ ወደ ኔጎሼቲንግ ቴብል መምጣት ታል አለባቸው። ያንን አሁን ምንም ምክንያት የላቸውም ያንን ለማድረግ። ስለዚህ ለእነሱም እኛን እንደ እኩል ፓርትነር እንደያዩን የኔጎሼሽን ፊልዱም የተሻለ ሌቭል እንዲሆን እና እንዴት ነው ዓይን ለዓይን እየተያየን ሚኒንግፉል የሆነ ኔጎሽሽን እንዲኖረን በኢትዮጵያ በኩል ስቶሬጅ ካፓሲቲያችንን በጣም በጣም በጣም መጨመር አለብን። ጠቀሜታው ለምግብም፣ ለውሃም፣ ለኃይልም አቅርቦት አገር ውስጥ ከሀገር ውስጥ ባሻገርም ለተፋሰሱ ከዛም ባሻገርም ፖለቲካሊ ለኔጎሽሽን ፕሮሰሱ የተሻለ አቅም ይፈጥርልናል። ለእኔ የሚታየኝ የሚቀጥለው ውስተት መሆን ያለበት ብዬ ማስበው እሱን ነው። በርካታ ጭብጦች ናቸው የተነሱት። ዶክተር ጥሩሰው ወደ እርስዎ ልመጣ ነው። ነባራዊ ሁኔታዎችን ከግምት አስገብተው ይልቁንም ደግሞ ትኩሶችን ወታደራዊ እንቅስቃሴ የሚመስል ዶክተር መሐሙድ ያነሳው የመልካም ጉርብትና ፈተና ላይ እየወደቀበት በሚመስለው ደከም ያለች ጎረቤት ሶማሊያ ለዚያ ሁኔታ አመቺ ሆና የታየችበት የሚመስል የግብጽ ወታደራዊ እንቅስቃሴ ጎልቶ እየታየ ያለበት የጦር መሳሪያዎችና ቁሳቁሶችን የገቡበት የአካባቢውንም ሁኔታ ይልቁንም ደግሞ በአፍሪካ ሕብረት የሚመራው የሰላም ልኡክ እድሜ የሚጠናቀቅበት ወራት በቀሩበት ኢትዮጵያ እስከዛሬ ሶማሊያ ውስጥ የነበራት ሚና ሁሉ የሚያንስበት አይነት ሀሳብ ቀርቧል። ፍጥጫው መነሻው ሌላ ቢሆንም ለሶማሊያ ይህን ኢትዮጵያና ግብጽ መካከል ያለውን ውጥረት ወደ ሌላ ደረጃ እንዳያደርሰው ክልሉንም ወደ ከፋ ሁኔታ እንዳይወስድ የሚል ትንታኔዎች ሁሉ እየቀረቡበት ነው። ከዚህ አንጻር የምጣኔ ሀብት፣ ወታደራዊ ፖሊሲዎች እና ስትራቴጂዎች የሚታዩበት ይሄ ጂኦፖለቲክስ የሚባለውን ምን አይነት ነገሮች ይታየዎታል? በጣም አመሰግናለሁ ጥሩ የተከበራችሁ አድማጭ ተመልካቾቻችን እንግዲህ ምላሹን ለመከታተል በቪኦኤ አማርኛ ድረገጽ ላይ ታገኙታላችሁ። ሙሉ ውይይቱና ዘገባው እዛ ላይ ይገኛል። የዛሬው ምሽት ዝግጅታችን እዚህ ላይ ፈጽመናል። አይደን ገረሞ ሳስተናግዳችሁ ቆይቻለሁ። ዋና አዘጋጁ አልላከበደ ብርሃን ኃይሉ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።